Voice of America ትግራይ ክልል ውስጥ መኾኒ ከተማ ላይ አንድ ድልድይ ስር ተቀጣጣይ ፈንጂ እንደተገኘ የራያና ዓዘቦ የሕዝብ ግንኙነት ኃላፊ ተናግረዋል። አቶ ሓየሎም ረዳኢ እንደገለጹት ፈንጂው የተገኘው በወጣቱ የትብብር ነው። የትግራዊ ዘጋቢያችን አለም ፍስሐ ዝርዝሩን ይዟል። አቶ ሓየሎም ረዳኢ የተገኘ የተባለውን ተቀጣጣይ ፈንጅ መጠኑንና ክብደቱን እንዲህ ይገልጹታል ትናንት ከ10 ሰዓት እስከ 12 ሰዓት አካባቢ ወጣቶች በድልድይ ውስጥ ሶስት ካርቶን ተቀጣጣይ ፈንጅ አግኝተዋል። ክብደቱ 75 ኪሎ ግራም ነው። በቁጥር ደግሞ 425 ነው ብዛቱ። ወጣቶች ያገኙትን ተቀጣጣይ ፈንጅ ለወረዳው ጸጥታ ኃይል ጠቁመዋል። የወረዳው ጸጥታ ኃይል የተገኘውን ካርቶን ፈንጅ መሆኑን አረጋግጠዋል። በዚህ መሠረት በቁጥር ስር ውለዋል። اليوم كنت منعزلة رخيوم و اليوم كنت حايلة እንደ የራይ አዘቦ ወረዳ ጽፌት ቤት ኃላፊ አቶ ሃየሎም ረዳኢ አገላለጥ የአካባቢያችን ኬላዎች በቀላሉ ለማለፍ ስለማይቻል ቀኑን ሙሉ በደሊ ደብቀው በሌሊት ወደ መቀሌ ለመግባት የታቀደው ፈንጅ ነው። ቁጥጥር ስር ላይ የዋሉ ተቃጣጣይ ፈንጅ በራይ የአዘቦ ወረዳ ከመኮኒ ከተማ ወጣ ብሎ ግራው ተሐጎስ በተባለ ቦታ መገኘቱን አቶ ሀይሎም ገልጸዋል። በዚህ አጋጣሚ ፈንጁ በቁጥጥር ስር እንዲውል ወጣቶች ለአበረክቱ አስተዋጽኦ በማድነቅ ለሕብረተሰቡ እንዲህ ብለዋል። ሁሉም የህብረተሰብ ክፍልና ወጣቶች ያገኙትን ነገር በጥንቃቄ በመከታተል ከጸጥታ ኃይሎች ጋር ተባብረው እንዲሰሩ ነው የምናሳስበው። አታ ሀይሎም ተቀጣይ ፈንጅ ወደ አካባቢው ያመጡት ግለሰቦች ግን በቁጥር ስር አልዋሉም ሲሉ ጨምረው ገልጠዋል አለምሳ ከመቀለ።